The voice of America. Good በኢትዮጵያ የተባባሰ የመጣው የኑሮ ውድነት መገለጫ የሆነው የዋጋ ግሽበት ከፍተኛ ደረጃ መድረሱን ባለሙያው ዶክተር አጥናፉ ገብረ መስቀል ይናገራሉ። ዶክተር አጥናፉ የኢኮኖሚክስ ባለሙያዎች ማህበር ስራ አስፈጻሚ አባልና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። በኢትዮጵያ ያለውን የዋጋ ግሽበትን አስመልክቶ ባለፉት ሶስት አስርት ዓመታት የተለያዩ ለውጦችና መንስኤዎቻቸውን መፍትሄዎችንም ጭምር የሚያመላክት አንድ ጥናታዊ ጽሑፍ በቅርቡ አዘጋጅተው አውጥተዋል። በሁለት መቶ ሰማንያ ወራት ለጥናቱ በተመረጡ 278 የሸቀጥ አይነቶች ላይ የታየውን የዋጋ ግሽበቱን ሲሰሩ ያስተዋሉትን ጨምሮ ዛሬ ባለው የዋጋ ንረትና ግሽበት ዙሪያ ያላቸውን የግልና የባለሙያ አስተያየት እንዲያካፍሉን የዛሬው የምጣኔ ሀብት ፕሮግራም እንግዳችን አድርገናቸዋል። ደረጀ ደስታ አነጋግሯቸዋል። ቀጥሎ ይቀርባል። ዶክተር አጥናፉ ገብረ መስቀል የኢኮኖሚክስ ባለሙያዎች ማህበር ስራ አስፈጻሚ አባልና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። በኢትዮጵያ ያለውን የዋጋ ግሽበትን አስመልክቶ ባለፉት ሶስት አስርት ዓመታት የታዩ ለውጦችና መንስኤዎቻቸውን መፍትሄዎችን ጭምር የሚያመላክት አንድ ጥናታዊ ጽሑፍ በቅርቡ አዘጋጅተው አውጥተዋል። በጥናታዊ ጽሑፋቸውና አሁን በኢትዮጵያ ባለው የዋጋ ንረትና ግሽበት ዙሪያ ያላቸውን የግልና የባለሙያ አስተያየት እንዲያካፍሉን የዛሬው የምጣኔ ሀብት ፕሮግራም እንግዳችን አድርገናቸዋል። ጤና ይስጥልኝ ዶክተር አጥናፉ። ጤና አቶ ደረጀ በጣም አመሰግናለሁ። እስኪ ለውይይታችን መግቢያ እንዲሆን የሰሩት ጥናታዊ ስራ ይዘት ምን እንደሆነ በአጭሩ ይንገሩን። ጥናቱን ያስጠናው የኢትዮጵያ ኢኮኖሚስቶች ማህበር ቢሆንም እዚህ ጥናት ውስጥ የተካተቱ አስተሳሰቦች፣ ጥንስ ሀሳቦች፣ ኃላፊነቱ የግሌ ነው። የአዲስ አበባ ዩኒቨርሲቲንም አይመለከትም። የኢኮኖሚስቶች ማህበርም የሚመለከተው አይሆንም። የኔ ነው ማለት ነው፣ ኃላፊነት በአጠቃላይ ኢትዮጵያ ውስጥ የዋጋ ንረትን በተመለከተ እኔ ይህን ጥናት እስካጠናው በመድ እስከጀመርኩበት ድረስ ኢትዮጵያ ኢኮኖሚስቶች ማህበር ስራውን እስከሰጠኝ ድረስ ከአርባ በላይ የሚሆኑ ጥናቶች ባለፉት የካቲት ሁለት ሺህ አስራ ሁለት ዓመተ ምህረት በፊት ተጠንተዋል። ብዙ ጥናቶች ብዙ የፖሊሲ ምክሮች የያዙ ከመመረቂያ ጽሁፍ ጀምሮ እስከ የፖሊሲ ሰነዶች ድረስ ተሰርተዋል እና ይሄ ግን በዋናነት ፎከስ የሚያደርገው የዋጋ ንረት ባለፉት አመታት በእያንዳንዱ የእቃ አይነት እንዴት ነው አስተዋጽኦ እየተደረገው እንዴት ግብዓት በእያንዳንዱ እቃ ላይ ያለ የዋጋ ጭማሪ እንዴት አድርጎ ያለፈውን አዝጋሚ እና ፈጣን የሆነ በሆነ ጊዜ አዝጋሚ ከዛ በኋላ ፈጣን በሆነ መንገድ እንዴት ዋጋ ንረት እንደመጣ እንዲያሳይ ጥናቱ እና ያ የዋጋ ንረት አጠቃላይ አብይ ኢኮኖሚ ወይም ማክሮ ኢኮኖሚ በሚባለው አጠቃላይ ኢኮኖሚ ላይ ያመጣው ተጽዕኖ ምንድን ነው እና ምን ቢደረግ ደግሞ ምክር ሀሳብ መስጠት ይቻላል የሚለውን መሰረታዊ ጥያቄዎች አንስቶ ነው ጥናቱ የተጠናው እና በዚህ መሰረት አንዳንድ አመላካች ነገሮች ተገኝተዋል አሉ። ይህንን ነው እንግዲህ የጥናቱ መሰረት ይሄ ነው። በዚህ ጥናት የተመለከቷቸው መሰረታዊ ነገሮች ምንድናቸው? ለምሳሌ እኔ እንኳ ያየኋቸው አንዳንድ ነገሮች ኢትዮጵያ ከ2004 እንግዲህ እንደ ኤሮፓ አቆጣጠር ይመስለኛል ያው በእንግሊዝኛ ስለሆነ ጥናቱ የተጻፈው ማለት ነው ባለ ሁለት አሃዝ ወይም ደብል ድጅት የሆነ የዋጋ ግሽበት አይታ የማታውቅ መሆኑና የዋጋ ግሽበት ገዝፎ መታየት የጀመረው ከ2005 ወዲህ ነው የሚል ነገር ተነስቷል በጥናቱ። እንዲሁም በ2004 አመታዊ የዋጋ ግሽበት በ2.5 ከመቶ እንደነበረና ከ2004 በኋላ ግን አመታዊ እድገቱ 15.1 ከመቶ መድረሱን ሁሉ እየጠቀሱ ለጥናቶ ማበልፀጊያ ተጠቅመውበታል። ከዚሁ ጋር ተያይዞ የኢትዮጵያ የኢኮኖሚ እድገት እየተመዘገበ መሆኑ በተነገረባቸው አመታት የዋጋ ግሽበቱ እየቀነሰ ሳይሆን እየጨመረ መምጣቱም የኢኮኖሚ እድገትና የዋጋ ግሽበትን ግንኙነት እንድናይ ብዘናል እሱንም ላይ ማብራሪያ ይሰጡኛል ብዬ ተስፋ አርጋለሁ። እርሶም ይህንኑ አንስተዋል። ከማክሮ ኢኮኖሚ መዛባትና ከብድር አፈጻጸምም ጋር ያነሷቸው ሌሎች ነገሮች አሉ። የገንዘብ አቅርቦት መዛባትና የውጭ ምንዛሪ ለውጡ ወይም የብር ዋጋ ማሽቆልቆል ለግሽበት መኖርም ሆነ መባባስ ከሚሰጡ ምክንያቶች መሆናቸው ብዙ ጊዜ በአንዳንዶቹ የኢኮኖሚ ባለሙያዎችም ይጠቀሳል። ስለዚህ በእርሶ እምነት የዋጋ ግሽበቶቹ ወይም የግሽበቶቹ መንስኤዎች ምንድናቸው ብለው ያስባሉ? እና እነዚህንም ነገሮች ጨምረው እርስዎ ዋና ዋና ክስተቶች፣ ግኝቶች ናቸው በጥናቱ የሚሏቸውን ነገሮች እንገሩን። አቶ ደረጀ እንዳልከው ሁለት ሺ አራት በፊት ኢትዮጵያ ውስጥ የዋጋ ግሽበት ትልቅ የብሔራዊ ችግር አልነበረም። በኢኮኖሚ አስተዳደር ውስጥ ችግር አልነበረም። ከሁለት ሺ አራት ወዲህ በተለይ ሁለት ሺ አምስት ጀምሮ ግን የዋጋ ሁለት አሀዝ በላይ አድጎ ይገኛል። በትክክል አስቀምጠውታል አቶ ደረጀ ከሁለት ሺህ አራት በፊት በአማካይ የዋጋ ግሽበት እንግዲህ ጥናቱ የሚያመለክተው ከአስራ ዘጠኝ መቶ ዘጠና ሰባት እንደ ፈረንጆቹ አቆጣጠር እስከ ሁለት ሺህ ሀያ የካቲት አስራ ዘጠኝ ዘጠና ሰባት ጥር የፈረንጆች አቆጣጠር እስከ ሁለት ሺህ ሀያ የካቲት ፈረንጆች አቆጣጠር ነው የመለከተው። ስለዚህ ሁለት ሺህ አምስት ጀምሮ ለምንድን ነው የዋጋ ሁል ጊዜ ቁጥሮች የሚናገሩት ነገር አለ። ቁጥሮቹን ከበስተጀርባቸው ሆኖ ቁጥሮቹን እንዲናገሩ የሚያደርገው ዋና ጉዳይ ምንድን ነው የሚለውን ስናይ ከሁለት ሺ አራት ጀምሮ ከሁለት ሺ አምስት ስድስት ወዲህ የኢትዮጵያ የኢኮኖሚ አስተዳደር በእንግሊዝኛው እንግዲህ በጣም ይቅርታ የፖለቲካል ኢኮኖሚው አቅጣጫ መቀየሩን ያመለክታል። ሁለት ሺ አምስትን አቶ ደረጀ እንደምታውቀው በኢትዮጵያ የምርጫ ጊዜ ነው። እና ከምርጫ በኋላ በተፈጠረው ጉዳይ በተፈጠረው ክስተት መንግስት የእድገት አቅጣጫ አይናቸው ብሎ ያስቀመጣቸውን የእድገት ፕሮጀክቶች ፋይናንስ ለማድረግ ወጪ ለማውጣት እንደተለመደው ከዚህ ሁለት ሺ አራት እና አምስት በፊት ከነበረው ከውጭ የወዳጆች የሚያገኘው ገንዘብ እያጠረበት ሲሄድ የግድ ትልልቅ ፕሮጀክቶችን መገንባት ስላለበት ለምሳሌ ዩኒቨርሲቲዎችን ማስፋፋት፣ ትላልቅ መንገዶች፣ የውሃ ፕሮጀክቶች በሀገር ውስጥ ገንዘብ ፋይናንስ ማድረግ ስለማይቻል የግድ የፋይናንስ ማድረጊያውን የገንዘብ አቅርቦቱን ከሀገር ውስጥ ብድር ወይም ገንዘብ ማከም በምንለው ላይ የተመሰረተ መሆኑ ይሄ ደግሞ በጥናቱ ከተለያዩ የመንግስታዊ መስሪያ ቤት የተገኙ ማስረጃዎች ከኢትዮጵያ ብሔራዊ ባንክ፣ ኢትዮጵያ ገንዘብ ሚኒስቴር የተገኙ ማስረጃዎች ራሳቸው መንግስት ማስረጃዎች የሚያሳዩት የሀገር ውስጥ ብድር እና የገንዘብ መስፋፋት እየበዛ በመሄዱ እና አቅርቦቱ ደግሞ ትክክለኛው መሬት ላይ ያለው የዕቃ አቅርቦት የእቃውን የገንዘቡ ምን ያክል ባለመሆኑ የሚፈጠር የዋጋ ግሽበት እና ምረት ኢኮኖሚ ውስጥ ሙቀት ፈጥሮ ይታያል እና ይሄ እንግዲህ በጣም ቸር በሆነ ቸር በሆነ ግምት፣ ብዙ ግምቶች አሉ። ኢኮኖሚክስ እንደ ተፈጥሮ ሳይንስ ያለቀለት ፎርሙላ ያለው ሳይሆን በጣም ሚዛናዊ በሆነ ግምት ወስደን በየአመቱ ቢያንስ ቢያንስ ሀያ ሁለት ነጥብ ሶስት ቢሊየን ብር ያህል ኢኮኖሚ ውስጥ ይገባ እንደነበረ ይሄም የኢንፍሌሽን ታክስ የሚባል እና ለመንግስት እና ለብሔራዊ ባንኩ ይሄ ገቢ ሲሆን ግን ለሰው ለተጠቃሚው የመግዛት አቅሙን የሚቀንስ ሆነው ይገኛል። እድገትም በተመለከተ በትክክል ይነገረን የነበረው ባለ ሁለት አሃዝ እድገት እናድጋለን ነገር ግን የዋጋ ንረቱንም ቁጥጥር ስር አድርገነው ነው በሁለት አሃዝ እያደግን ያለ ነው የሚል ነበረ። ማስረጃ ሲቀርብ የነበረው ግን ራሱ የመንግስት ማስረጃ የሚያሳየው የሁለት አሃዝ እድገቱን ከአስራ አንድ በላይ እንኳን ተቀብለን ከአስራ አንድ ከመቶ በላይ እድገትን እንኳን ተቀብለን በራሱ በመንግስት ማስረጃ ኢንፍሌሽኑ ወደ ሰላሳ ስምንት ነጥብ ከመቶ እንደነበረ ነው የሚያሳጀን እና እድገቱ እስከ አስራ አንድ ፐርሰንት በላይ ሄደ ቁጥር የዋጋ ንረቱ ከአርባ ፐርሰንት ከአርባ ከመቶ በላይ ይሄድ እንደነበረ። ይሄ ደግሞ የሚጠበቅ ነው ማለት እቃ ሳናመር ብዙ ፕሮጀክቶችን በአስፋፋን ቁጥር የዋጋ ንረት ለእኛ የተለየ ነገር ሳይሆን በዓለም ላይ የእውቀት ስርዓቱ የገባ ኤክስፓንሽነሪ ሞኔተሪ ፖሊሲ የሚባለው ነው። እንግዲህ ትርታ አንዳንድ ነገሮች ወደ አማርኛ ለመምጣት ስናመጣ ትርጉማቸውን እንዳያዛባ ብዬ ነው። ስለዚህ ከሆነ ጊዜ በኋላ የዋጋ እድገቱና የኢኮኖሚ እድገቱ በተቃራኒ መንገድ ይጓዝ እንደነበረ ነው የሚያሳየው። የተለያዩ ነገሮች ናቸው እያነሷቸው፣ ጠቅለል አድርጎ ቢከፋፍሏቸውና ቢገልጿቸው ለግሽበቱ ዋና ዋና መሰረታዊ ተከታታይ ሆኑ፣ በየጊዜው የሚታዩ ነገሮች ምን ምንድን ናቸው? እዛ ጥናቱ ላይ ለማሳየት እንደሞከር ነው መንግስት በጀት ጉድለትን ለመሸፈን የሚጠቀማቸው የበጀት ጉድለት አስተዳደር ፊስካል ማኔጅመንት የሚባለው ማለት ነው። በአማካይ ለምሳሌ ስምንት ቢሊየን ኢንቨስትመንት ፍላጎት ሲኖር ማቅረብ የተቻለው ሶስት ነጥብ ስድስት ቢሊየን ነው። ስለዚህ ጉድለቱ ወደ አራት ነጥብ አራት ቢሊየኑ ወይ በብድር ወይ በሀገር ውስጥ ብድር ወይ ገንዘብ በማተም የሚመጣ ነው። ይሄ ቀጥታ ወደ ዋጋ ንሬት ይሄዳል። ስለዚህ ይሄ በገንዘብ ባልተገባ የገንዘብ አቅርቦት እና አጠቃቀም አለ። ባልተገባ የምንልበት ምክንያት የተገባ የመንግስት የገንዘብ አጠቃቀም እንላለን። የተገባ የምንለው ነገር መንግስት ገንዘብ መበደር፣ ማተም፣ ፕሮጀክት ማስፋፋት የሚፈለግ ነገር ነው። ነገር ግን በሌላው ጫፍ ላይ ገንዘቡ በትክክል ወደሚፈለግበት ስራ ይውላል ወይስ መንገድ ላይ ሰርቶ ይቀራል የሚለው ከተቋማዊ አደረጃጀት ጋር ይያዛል። ሙስና ጋር፣ ተወዳዳሪነት ጋር። ይሄ ማለት የመንግስት የወጪና የገቢ አስተዳደር በሌላው ጫፍ ላይ ሄዶ ገንዘቡ በትክክል ስራ ላይ ያለመዋል እና ምርትን በዛው መጠን ያለመጨመር። ስለዚህ የገንዘብ ብዛት እየጨመረ ይሄዳል። ለምሳሌ የዋጋ ንረቱ ካለው አጠቃላይ የዋጋ ንረት በትልቁ እስከ ሰማንያ በመቶ ሂዶ ያውቃል። ለምሳሌ ይሄ ማለት ምንድን ነው? አንድ የዋጋ ንረት አስር ፐርሰንት ቢሆን፣ ከዛ ስምንቱ የገንዘብ ኢኮኖሚው ባልተገባ መንገድ መሰራጨትን ተከትሎ የሚመጣ የዋጋ ንረት ነው ማለት ነው። አቶ ደረጀ ይሄ ሁሉ ጊዜ ምክንያቱ ደግሞ የመንግስት የወጪና የገቢ ስርዓቱን ማክሮ ኢኮኖሚውን የሚያስተዳድርበት መንገድ ጋር ተያይዞ ከሚያስተዳድርበት የንጽህና ጉድለት ጋር ተያይዞ የመጣ ነው ማለት ይቻላል። ከበስተ ጀርባ ብዙ ነገሮች አሉ። ሙስና ብያለው፣ በጣም በጣም የምከራከርበት ጉዳይ ነው። በዓለም መለኪያ ኢትዮጵያ ለምሳሌ፣ ከዓለም ራንክ ሲደረግ ኢትዮጵያ ሰላሳ ስምንት ከመቶ ነው ያላት ከመቶ አርባ ሀገሮች መቶ ሀያ ስድስተኛ ላይ ነው ያለችው። ለምሳሌ ሁለት ሁለት ሺ አስራ ስምንት ላይ ይሄ ምን ማለት ነው? ገንዘብ ማስፋፋት እንችላለን፣ መበደር እንችላለን። ያ ገንዘብ ግን በትክክል ስራ ላይ ሳይሆን ዞሮ በተወሰኑ እጆች ከገቡ የተወሰኑ በጣም ጥቂት ሰዎች በቀላሉ ለመግዛት የሚችሉ ነገር ግን በጣም ብዙ ሰዎች መግዛት የማይችሉ ሰዎችን ይፈጥራል ማለት ነው ይሄ ኢኮኖሚ። ስለዚህ መጨረሻ ላይ ግጭት ይፈጥራል፣ የመንግስትን የማኔጅመንት አቅም ይቀንሳል። ስለዚህ ሞኔተሪ ፋክተር፣ የገንዘብ መስፋፋትና ተቋማዊ መለኪያዎች ሙስና የመንግስት የማስተዳደር ችሎታ ማለት የሕግ ሩል ኦፍ ሎው የሚባለው እዚህ ተደምሮ ኢንፍሌሽኑን አባብሶታል። በዚህ የተነሳ መዋቅራዊ መልክ ይዞ ይገኛል። ከገንዘብ ጋር የተያያዘ ጉዳይ ያለው ሀገር ውስጥ ከአመራረት እና ከገበያ መዋቅር ጋር ተያይዞ የሚገኝ ነው። ሌላው የማምረቻ ወጪ መብዛት ነው። ስልሳ አራት ነጥብ ሁለት በመቶውን የሀገር ውስጥ ኢንፍሌሽን አስተዋጽኦ ያደርጋል። ለምሳሌ ወደ ውጭ የምንልካቸውን እቃዎች ዓለም ላይ ተወዳዳሪ ሆነን ለመሸጥ አቅም ያንፈናል ማለት ነው። ነገር ግን ወደ ውስጥ ማስገባት እንቀጥላለን። ወደ ውጭ ምንዛሪ ገቢ ድክመታችን ላይ ሁሉ ይደርሳል ማለት ነው። እነዚህ ትላልቆቹ ናቸው። ግን በአጠቃላይ ስናጠቃልል የገንዘብ መብዛት፣ የማምረቻ ወጪዎች መብዛት፣ በአቅርቦት በኩል መጣ ችግር እና ተቋማዊ ተግዳሮቶች በኢንፍሌሽኑ በጣም በተለካ ሁኔታ ለዋጋ ጭማሪው ትልቅ አስተዋጽኦ ሆነው ይገኛሉ ማለት ነው። አንዳንዶቹ የብር የብር ዋጋ ምንዛሪው ማነስ መውደቅም አንዱ ለግሽበቱ መባባስ ወይም የግሽበቱ ውጤትም አድርገው ያዩ ግንኙነቱን እንዴት ነው የሚያዩት? የብር የምንዛሬ ዋጋን ለውጥ በየጊዜው የሚደረገውን በጣም ልክ ነው። የኢትዮጵያ ውስጥ የብር ዋጋ መጨመር በእንግሊዝኛው ዲቫሎሽን የሚባለው ቀጥታ ሀሳቡ ምን ነበረ፣ አቶ ደረጀ? መጀመሪያውን የኢኮኖሚክስ ጽንስ ሀሳቡ ብር ዋጋውን ስንቀንስ ኤክስፖርት በሌላ ሀገር ላይ ስለሚረክስ ብዙ ኤክስፖርት እናደርጋለን። በሌላ ጎኑ ደግሞ የዶላር ዋጋ ሲጨምር ወይም የብር ዋጋ ሲቀንስ ኢምፖርት የምናደርገው የሀገር ውስጥ የምናመርተው ወደ የምናመጣው ምርት ዋጋው ስለሚጨምር ትንሽ እንገዛለን ነበረ ሀሳቡ። ምንም የሚወድቅ ሀሳብ አደለም በመጽሐፉ መሰረት በመጽሐፉ በኢኮኖሚክስ መጽሐፍ መሰረት የብር የብር ዋጋ መቀነስ ወይም የዶላር ዋጋ መጨመር ነገሮች ሁሉ የተሳኩለት ሀገር ቢሆን ኖሮ ኤክስፖርታችን በመዋቅራዊ ማነቆ ውስጥ ባይገኝ ኖሮ ኤክስፖርትን እንደፈለግነው የምንጨምረው ቢሆን ኖሮ የብርን ዋጋ መቀነስ አይከፋም ነበረ። ለምሳሌ ጃፓኖች ትልቁ ኢኮኖሚክ ፖሊሲያቸው የምን ከዶላር ጋር ያለውን ዋጋ ንጽጽር በማጫወት ኤክስፖርት ማብዛት ኢምፖርት መቀነስ ነው። እነሱ ጋር ይሰራል። እኛ ጋር እንግዲህ ያለመታደል ሆኖ የውጭ ፖሊሲ እንዳለ ስናመጣ፣ ምን አይነት ነገር ነው ኤክስፖርት የምናደርገው? እንደፈለግን መጨመር እንችላለን ወይ? ኤክስፖርትን እርሻና የእርሻ ውጤቶች ናቸው አብዛኛዎቹ ኤክስፖርቶቻችን። ስለዚህ ዶላር በመቀነስ የዶላርን ዋጋ በመጨመራችን የብርን ዋጋ በመቀነሳችን በእርግጥ ኤክስፖርት ይጨምራል ወይ ብለን ቁጭ ብለን በሰከነ መንገድ ለመነጋገር ብዙ ጊዜ እድል አናገኝም። ያለመታደል መሆን አለበት። ዶላር ዋጋ በመቀነሱ ኤክስፖርት የሚያደርግ ገበሬ ምርቱን አይጨምርም። ዶላር ዋጋ በመጨመሩም አሜሪካውያን በቀን ሁለት ሲኒ ቡና የጠጡ እንደሆነ እዛ ቡና የኢትዮጵያ ቡና አራት ሲኒ መጠጣት አይጀምሩም። ይሄ ከአምስቱ የስሜት ህዋሳት ውጪ ያልሆነ የእውቀት ዘርፍ ነበረ። ይሄ ሳይሆን ቀርቶ በህጋዊም ሆነ በህገወጡ ወጡ መንገድ የዶላር ዋጋ ሲጨምር፣ የብር ዋጋ ሲቀንስ፣ ያ የቀነሰውን ያህል ኢትዮጵያ ውስጥ ብዙ ጥናቶች ተጠንተዋል። ከአስር እጁ ስምንቱ ቀጥታ ወደ እቃዎች ዋጋ ጭማሪ ይሄዳል። ይሄ ታዳጊ ሀገሮችን በተለይ የፖሊሲ ነጻነት የሌላቸው ሀገሮችን ያደቀቀና እስካሁን በማድቀቅ ላይ የሚገኝ እኛ ግን መማር ያልቻል ነው እስካሁን ድረስ በኋላ በመጀመሪያችን እንኳን ለመማር ያልተዘጋጀንና ዓለምን በጣም ያስቸገርን ሰዎች እኛ ነን። አቶ ደርጀ ስለዚህ ይሄ እንዳለ ሆኖ የዶላር የብር ዋጋ የዶላር ዋጋ መጨመር እዚህ ሀገር ውስጥ ፊትለፊት የብሔራዊ ባንክ ዋና ሰዎች ቀርበው ኢትዮጵያ ቴሌቪዥን ላይ አይ ዲቫሌት እንዳደረግ የብርን ዋጋ ስንቀንስ ሀገር ውስጥ ዋጋ አይጨምርም አረጋግጠናል ብለው ነግሮውን እንግዲህ ያው በትዝብት ነው የምንኖረው። እኛ አሁን ግን የግድ የቁርጡ ቀን ሲመጣ ግን የግድ መነጋገር በኋላ እንግዲህ ምን ይሻላል የሚለው ላይ መነጋገር አለብን። ሰዎቹ ትክክለኛ ናቸው። ቀጥታ የብር ዋጋ መጨመር መርሳ ለመርሳ ወደ ሀገር ውስጥ ዋጋ ይተላለፋል። ይህ ማለት ምን ማለት ነው? ውጭ ሀገር ያለውን የዋጋ ድማሪ የዋጋ ንረት እኛ ራፍ እቃውንም የዋጋ ንረቱንም ኢምፖርት እናደርጋለን ማለት ነው። አድማጮቻችን የተከታተላችሁት ከዶክተር አጥናፉ ገብረ መስቀል የኢኮኖሚክስ ባለሙያ ማህበር ስራ አስፈጻሚ አባልና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ጋር ያደረግነውን ውይይት ነበር። ዶክተር አጥናፉን በድጋሚ አመሰግናለሁ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።